ከተጀመረ አራት ወራትን ያስቆጠረው ተቃውሞ በአንዳንድ የኦሮሚያ ከተሞች ቀጥሏል። ጃለኔ ገመዳ በምዕራብ ወለጋ ዞን ነጆ ከተማን በተመለከተ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋል። በምዕራብ ወለጋ ነጆ ከተማ ከሰላሳ በላይ ተማሪዎች ታስረው እንደሚገኙ ባለፈው ቅዳሜና እሁድም የተወሰኑት ፍርድ ቤት ቀርበው እንደነበር ከቀረቡት ውስጥም ጉደቱ ገመቹና ሚልኬርሳ የተባሉ ሁለት ተማሪዎች ሕዝብን ለተቃውሞ መቀስቀስ የሚል ክስ ቀርቦባቸው የሁለት ወር እስር እንደተፈረደባቸው አንድ ስማቸውን መግለጽ ያልፈለጉ ነዋሪ ለአሜሪካ ድምጽ ተናግረዋል። ነጆ ከተማ በውጥረት ውስጥ እንደሆነች የሚገልጹት እኚህ ነዋሪ ትምህርት ቤቶች በሙሉ ዝግ መሆናቸውን ገልጸው የሚፈለጉ ልጆች ካልተገኙ ቤተሰብም ጭምር እንደሚታሰር ተናግረዋል። በአሁኑ ጊዜ በርካታ ተማሪዎች እስር ቤት ታጉረዋል። ገሚሶቹ ከከተማ የቀሩት ደግሞ ከትምህርት ቤት የተያዙ ናቸው። የሚታሰሩትም ተማሪውና ህዝቡ ጥያቄ እንዲያነሳ ሁኔታውን የምታመቻቹትና የምትቀሰቀሱት እናንተ ናችሁ በሚል ነው። በነጆ ከተማ አለ የተባለውን ውጥረት ለማጣራት ነጆ ወረዳ ፖሊስ ኃላፊ ሳጅን ደረጀን ጠይቀናቸው ነበር። እንዲህ አይነት ሁኔታ ከተማ ውስጥ አይታይም። ለነገሩ እኔ ከከተማው ውጪ ነው ያለሁት። ስለዚህ መልስ መስጠት አይቻለኝም። አጠቃላይ ሁኔታውን በተመለከተ ግን ምንም የለም። የነጆ ከተማ መሰናዶ ትምህርት ቤት ዳይሬክተር አቶ አብርሃም ዮሐንስ በበኩላቸው ሁለተኛ ሴሚስተር ከተጀመረ በኋላ ትምህርት ለሁለት ሳምንት ተቋርጦ የነበረ መሆኑን ጠቅሰው ከማክሰኞ ጀምሮ ግን ትምህርት በመደበኛ ሁኔታ መቀጠሉን ተናግረዋል። ተማሪዎች ከትምህርት ቤት ተወስደው አልታሰሩም ም ብለዋል። ከትምህርት ቤት ሲለቀቁና ወደ የቤቶቻቸው ሲገቡ መንገድ ላይ ይጮኻሉ። የጸጥታ አካልም በዚህ ጊዜ ይይዛቸዋል እንጂ ትምህርት ቤት ውስጥ ተይዘው አያውቁም። እንዲህ እንዳያደርጉም ቤተሰብ ልጆቹን መምከር ይኖርበታል። አስተያየታቸውን የሰጡት ነዋሪ ግን በዚህ አይስማሙም። ዛሬም ድረስ ነዋሪዎችም ወጣቶችም እየታሰሩ ነው ይላሉ።